ስፖርት ጤና ይስጥልኝ አድማጮች። በአውሮፓ የኔሽንስ ሊግ የእግር ኳስ ግጥሚያዎች ጀርመንና እንግሊዝ ተጋጣሚዎቻቸውን የግብ ጎተራ አድርገው ሸኝቷል። በአውሮፓ እጅግ ገናና ከሆኑት ቡድኖች መካከል አንዱ የሆነው የቤልጂየም ቡድን በተጋጣሚው የእስራኤል ቡድን ድል ተነስቷል። የ58 ዓመቱ የከባድ ሚዛን ቡጢኛ ማይክ ታይሰን ከ27 ዓመቱ ተፋላሚ ጋር መጋጠሙ የሳምንቱ መጨረሻ መነጋገሪያ ሆኖ ሰንብቷል። ተጨማሪ የስፖርት ዘገባዎችንም አካተናል። አብራችሁን ቆዩም። በቅድሚያም አትሌቲክስ የ2024 የታላቁ ሩጫ በኢትዮጵያ ውድድሮች በትናንትናው ዕለት አዲስ አበባ ውስጥ ተከናውኗል በዓለም አቀፍ 10 ኪሎ ሜትር የሴትና የወንዶች ፉክክር አትሌት ቢኒያም ማህሪ በወንዶች አሸናፊ ሆኗል አትሌት አዲሱ ነጋሽና ይስማው ድሉ ሁለተኛና ሶስተኛ ደረጃ አግኝቷል በሴቶች ተመሳሳይ ፉክክር ደግሞ የንግድ ባንክ አትሌት አይቼሽ አይቸው አንደኛ ደረጃ አግኝታለች የኒዋ ንብረትና ቦስና ሙላት ሁለተኛና ሶስተኛ ወጥቷል እግር ኳስ ሞሮኮ በምታሰናዳው የ2025 የአፍሪቃ ዋንጫ ማጣሪያ አምስተኛ የምድብ ጨዋታ የኢትዮጵያ ቡድን በታንዛኒያ የሁለት ለዜሮ ሽንፈት ገጠመው። የኮንጎ ዲሞክራሲያዊ ሪፐብሊክ ኪንሻሳ ከተማ ውስጥ በሚገኘው ስታድ ደ ማርቲየርስ በተደረገው የቅዳሜው ግጥሚያ ለታንዛኒያ ሁለቱን ግቦች ያስቆጠሩት ሲሞን ምጹቫና ፋይሳል ሳሉም ናቸው። ጊኒ በባክን ሰዓት የኮንጎ ዲሞክራሲያዊ ሪፐብሊክን አንድ ለዜሮ አሸንፋለች። ለጊኒ የማሸነፊዋን ግብ መደበኛው ዘጠና ደቂቃ ተጠናቅቆ በጭማሪ ሁለተኛ ደቂቃ ላይ ከመረብ ያሳረፈው የቦሩሲያ ዶርትሙንድ ዱአት ጥቂ ሴሩ ጊራሲ ነው። የቅዳሜው ድል ጊኒን በዘጠኝ ነጥቦች ከምድቡ የሁለተኛ ደረጃ አስገኝቶላታል። በስምንት ተከታታይ የማጣሪያ ግጥሚያዎቹ አንድም ግብ ሳይቆጠርበት ዘልቆ የነበረው የኮንጎ ዲሞክራሲያዊ ሪፐብሊክ ብሔራዊ ቡድን በሳምንቱ መጨረሻ ላይ የመጀመሪያ ሽንፈቱን አስተናግዷል። ኢትዮጵያን ያሸነፈችው ታንዛኒያ ሰባት ነጥብ ሰብስባ ከምድቡ ሶስተኛ ደረጃ ላይ ትገኛለች። ነገ ዳሬሰላም ውስጥ በሚደረገው ግጥሚያ ከጊኒና ታንዛኒያ አሸናፊዎች አንዱ በቀጥታ ለአፍሪቃ ዋንጫ ከሚያልፉ ቀሪ አምስት ሀገሮችን ይቀላቅላሉ። ዛሬና ነገ በሚኖሩ 11 የመጨረሻ የማጣሪያ ግጥሚያዎች ከ24ቱ ተሳታፊ ሀገራት አምስቱ ይለያሉ። እስካሁን በነበሩ ግጥሚያዎች 11 ግቦች የተቆጠሩበት የኢትዮጵያ ብሔራዊ ቡድን አንድ ግብ በማስቆጠር ባገኘው አንድ ነጥብ ብቻ ተወስኖ ከምድቡ የመጨረሻ አራተኛ ደረጃ ላይ ይገኛል። የኔሽን ሊግ ግጥሚያዎች። የጀርመን ብሔራዊ የእግር ኳስ ቡድን በኔሽን ሊግ ግጥሚያ ቦስኒያ ሄርዞጎቪና ላይ ሰባት ግቦችን በማስቆጠር የግብ ጎተራ አደረገ። በቅዳሜው ግጥሚያ ጃማል ሙሳይላ ድንቅ ብቃቱን አስመስክሯል። ጃማል የተጋጣሚው ክልል ውስጥ ዘሎ ኳሷን በጭንቅላት ገጭቶ ከመረብ ሲያሳርፍ ጨዋታው ከጀመረ 79 ሰከንድ ብቻ ነበር የተቆጠረውም። በቀኝ በኩል በድንቁናቴ ኳሷን ያሻማው ጆሹዋ ኪሚሽ ነው። ከዚህ አይንገላጭ አስደንጋጭ ግብ በኋላ የቦስኒያ ሄርዘጎቪና ተጫዋቾች መላው ነበር የጠፋቸው። 23ኛውና የማሳረጊዋን 7ኛ ግብ 79ኛ ደቂቃ ላይ ቲም ክላይን ዲንስት፣ በ37ኛው ደቂቃ ካይ ሃቫርት፣ በ50 እና 57ኛው ደቂቃ ፍሎሪያን ቪርትስ፣ እንዲሁም ሌሮይ ሳኔ 66ኛ ደቂቃ ላይ ከመረብ አሳርፏል። ጀርመን በኔሽንስ ሊግ ግጥሚያ ምድቡን በአስራ ሶስት ነጥብ ይመራል። ኔዘርላንድስ በስምንት ይከተላል ይከትላል። ሃንጋሪ በአምስት ነጥብ ሶስተኛ ደረጃ ሲይዝ፣ ቦስኒያ ሄርዘጎቪና በአንድ ብቸኛ ነጥብ አራተኛ ደረጃ ላይ ይገኛል። በሌሎች ምድቦች በመሪነት ከሰፈሩት መካከል ፖርቹጋል፣ ስዊድን፣ ኖርዌይ፣ ስፔን እና ፈረንሳይም አስራ ሶስት ነጥብ አላቸው። በሳምንቱ መጨረሻ ላይ በነበሩ ግጥሚያዎች ኔዘርላንድስ ሃንጋሪን አራት ለዜሮ 0 ኖርዌይ ካዛክስታንን እንዲሁም እንግሊዝ አየርላንድን አምስት ለዜሮ አሸንፏል። ቤልጅየም ትናንት በያርዴን ሸዋ ብቸኛ ግብ በእስራኤል አንድ ለዜሮ መሸነፏ መነጋገሪያ ሆኗል ከዚያ ቀደም ብሎ አምስተርዳም ውስጥ የማካቤ ቴላቪቭና አያክስ አምስተርዳም ቡድኖች ግጥሚያ ወቅት የእስራኤል ደጋፊዎችና የፍልስጤም ሰልፈኞች ተጋጭቷል። ጸረ ሴማዊ ጥላቻ ተቀስቅሶም በደጋፊዎች መካከል ግጭት ታይቷል። እስራኤል ከፈረንሳይ ጋር ዜሮ ለዜሮ በተለያየችበት የሐሙሱ ግጥሚያ ደግሞ ፓሪስ ውስጥ ጥበቃው እጅግ ተጠናክሮ ነበር። የሁለቱ ቡድኖች ደጋፊዎች ረብሻ ሊካረር ሲልም ፖሊስ በመሃል ገብቶ አረጋግቷል። የፍልስጤም ደጋፊዎች ተቃውሞ ሰልፎችም ታይቷል። ላለፉት 20 ዓመታት ፕሮፌሽናል የቡጢ ግጥሚያዎችን ያላከናወነው የ58 ዓመቱ ማይክ ታይሰን ከዩቲበርነት ወደ ቡጢ ስፖርት ከተሻገረው የ27 ዓመቱ ጃክ ፖል ጋር ያደረገው ግጥሚያ እጅግ መነጋገሪያ ሆኗል። ሁለቱ ቡጢኞች ዳላስ በሚገኘው አዳራሽ 70 ሺህ ታዳሚ ፊት ያደረጉት ግጥሚያ ብዙ ጥያቄዎችን አጭሯል። ውድድሩን ሚሊዮኖች ኔትፍሊክስ በተባለው የፊልምና ስፖርት መመልከቻ አውታር በቀጥታ ተከታትሏል። ውድድሩን ለመመልከት በዓለም 60 ሚሊዮን ሰዎች ኔትፍሊክስ ከፍቶ እንደነበረም ተዘግቧል። ፖል ውድድሩን 120 ሚሊዮን ሰዎች መመልከታቸውን ተናግሯል። በውድድሩ ፍጻሜ በሰጠው ቃለ መጠይቅም አድናቂዎችን ማዝናናት ፈልጌ፣ ያለው ግን ደግሞ መጎዳት የሌለበትን ሰው መጉዳትም አልፈለኩም ነበር ብሏል። አንዳንዶች ፖል ሙሉ አቅሙን ተጠቅሞ ቢጋጠም ማይክ ታይሰንን እጅግ ሊጎዳው ይችል ነበር ሲሉ ተደምጧል። ተሸንፈም እንዳሸነፍ ይቆጠራል ያለው ማይክ ታይሰን በበኩሉ ባለፈው የቡጢ መድረኩ ውስጥ በመግባቴ አልጸጸትም ሲል ተደምጧል። ጀርመን አገር የሚኖሩት የምጣኔ ሀብት ምሁሩ ዶክተር ጸጋይ ደግነህ የጀርመን ጁጂትሱ ፌዴሬሽን የስድስተኛ ዳን ዲግሪ ጥቁር ቀበቶ የሆነውን የግራንድ ማስተር ማዕረግ ባለቤት ናቸው። ዶክተር፣ የማይክ ታይሰን እና የጃክ ፖልን ግጥሚያ እንዴት ተመለከቱት? ከስፖርታዊ ስነ ምግባር አንጻር ስ እንዴት ይታያል? በጣም አመሰግናለሁ አቶ ማንተ ጋፍቶት። እኔ በዚህ በዓለም አቀፍ ፌዴሬሽን ውስጥም የኤቲክስ ኮሚሽን ምክትል ፕሬዚዳንት ነኝ እና የስነ ምግባር ጉዳዮችን በተመለከተ ብዙ የሚታዩ ነገሮች አሉ። አንድን ስፖርት ከተፈጥሮ ጋር፣ አንድን ስፖርት ከማህበሩ ጋር፣ አንድን ስፖርት ከሚያደርገው መልካም እንቅስቃሴ ከአካባቢ ጋር በማለት ነው የምናያቸው ስነ ምግባርን ኤቲክስን ስናይ እና እዚህ ላይ የምናየው ምንድን ነው ውድድር ሁልጊዜ ሲሆን አግላዊ መሆን የለበትም ለሁሉም እኩል እድል መስጠት ያለበት ነው። አንድ ውድድር ሲባል ያ ማለት እድሜው ሀምሳ ስምንት አመት የሆነ ሰው እና የእሱ ግማሽ የሆነን ሰው ማጋጥም ማለት የመጀመሪያውን የኤቲክስ የስነ ምግባር የእኩልነት ስነ ምግባርን የሚጥስ ነው። ከዛ የሚቀጥለው ደግሞ የአዘጋጆቹን ሪስፖንሲቢሊቲ ጥያቄ ውስጥ የሚያስገባ ነው ምክንያቱም በእንደዚህ አይነት ውድድሮች አሁን የሰማ ነው ገንዘብ እንዲገኝ ነው እንደ ሾው ነው ከስፖርት የራቀ ነው እና ይሄንን ደግሞ የአዘጋጆቹ በስፖርት ስም አድርገው የሚያቀርቡት ስለሆነ የአዘጋጆቹን ሀላፊነትን የሚታይ ነው ሌላው የፋይናንስ ዳይመንሽን ነው እንግዲህ በሚሊዮን የሚቆጠር ነው የተገኘው ያንን ለማግባት የተደረገ ስለሆነ እንደዚህ አይነት ነገሮች ሲደረጉ ስፖርት አትራፊ አይደለም ይባላል እና የምታደርገው በዛ በተገኘው ገንዘብስ ምን ተደረገ? ኤቲክሱን ካየ የሆነ ነገር ማካካሻ ያስፈልጋል። እንደዚህ ነው፣ ቻሪቲ አይነት ነው። ግጥሚያ ነው ብትል ስነ ምግባሩን እንኳን ሊያሳይ የሚችል ነው። ሌላው የተመልካቹ ሞራል ፓብሊክ ሞራል ነው። ያ ያንን ግጥሚያ የሚከታተሉ ሰዎች ምን አይነት ሞራል እና ኤቲክስ እየሰጠናቸው ነው የምንሄደው እነሱንም እያሳሳታቸው ነው የሚሄደው። እንደዚህ አይነት ነገር ለሰው ኃላፊነት መውሰድ ያልኩትም አምሳ ስምንት አመት የሆነውን ሰው የታወቀ ነው ማይክ ታይሰን፣ ግን በዚህ ቦታ ለጤንነቱ ለሰውነቱ በማይመጥን መልኩ ይሄ ነገር መደረጉ ለክብር መስጠት ላይ ችግር ይፈጥራል። አንድን ስፖርት አንድ ታዋቂ የሆነን ስፖርት በዛ ስፖርት የደረሰበትን ደረጃ ማሳነስም ነገር ነው የሚሆነው። ዶክተር ጸጋይ እንደ ጁጂትሱና ካራቴ ባሉ የፍልሚያ ስፖርት ዘርፎችስ እንዲህ ከፍተኛ የእድሜ ልዩነት ያለው ግጥሚያ የተለመደ ነው? እንደዚህ አይነት ነገር የለም። እንዴት በሁለት ነገሮች ነው ከፍለን ማየት ያለን ያለንበት በኦሎምፒክ ጥላ ስር በዓለም አቀፍ ስፖርት በወለድ ጌምስ ስር በተለያዩ እነዚህ ዓለም አቀፍ ይዘት ባላቸው ስፖርት የሚደረጉት የካራቴ የጂጂትሱ የጂዶ፣ ታይኳንዶ መሰል ውድድሮች ላይ የመጀመሪያው የእድሜ ካተጎሪ አለ። እድሜው አሁን ሀምሳ ዓመቱ የሆነ ሰው ሀያ ስምንት ዓመቱ ከሆነ ጋር አይጋጠምም። ማስተርስ ክላስ የሚሉት አለ። እዛ ይገባና ሀምሳ ዓመቱ የሆነው ከሀምሳ ዓመቱ ጋር ይጋጠማል ግን ያ እንደ ሻምፒዮንሺፕ ሳይሆን እንዴት ነው ጉድዊል አይነት ግጥሚያ ነው የሚደረገው። ወጣቶች ደግሞ ከሆኑ ባላቸው ኪሎግራም በዲስፕሊኑ መሰረት በዚህ ኪሎግራም፣ በዚህ ዲስፕሊን፣ በዚህ በጾታቸው ተከፋፍለው የሚያደርጉት ግጥሚያ ነው የሚኖረው። እና በእድሜ የገፉት ለብቻቸው ማስተርስ ተብሎ እንደ ማካካሻ እንደ ማነቃቂያ ተብሎ የሚደረግ ነው። እነሱም በእድሜያቸው ጣራ ሰው የሚሄድ ነው። ዶክተር ጸጋዬ ደግነህ ለሰጡን ማብራሪያ በዶይቼ ቬለ ስፖርት አፍቃሪዎች ዘንድ ክልብ አመሰግናለሁ። እግዜር ይስጥልኝ። እሺ፣ እኔም አመሰግናለሁ። የሜዳ ቴኒስ ስፔናዊው የዓለማችን ምርጥ የሜዳ ቴኒስ ተጋጣሚ የ38 ዓመቱ ራፋኤል ናዳል በዳቪስ ካፕ ፍጻሜ ከውድድሩ ዓለም እንደሚሰናበት ይፋ ሆነ። ራፋኤል ናዳል በውድድር ዘመኑ 92 ጊዜያት ለድል በቅቷል። ራፋኤል ናዳል በስተመጨረሻ ማላጋ ውስጥ ነገ በሚያደርገው የዳቪስ ካፕ ፍጻሜ ውድድር የሜዳ ቴኒስ መሰረቢያውን በ38 ዓመቱ ይሰቅላል ማለት ነው። አድማጮች፣ የስፖርት ጥንቅራችን ብዙ ይጠናቀቃል። ማንተጋፍቶ ስለሽነኝ፣ መልካም ጊዜ። ጤና ይስጠልኝ።